ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ። ጀምረው አሁን አዲስ ነው ልክ እንዳልከውና በኦንላይን ዌብሳይት ላይ ቡክ አድርጉ የሚለውን ስላልተለመደ እሱ ማስለመድ ነበረ። የሰማችኋት ፊደል ትዊተር የተሰኘ ትምህርት አጋዥ አውታር መስራችና ዋና ስራ አስኪያጅ የሆነችውን ሰላማዊት አለሙን ነው። ሰላማዊት ዛሬ ምሽት ትምህርት ፈላጊዎችና አስጠኞችን ስለሚያገናኘው ልዩ አገልግሎት ትነግረናለች። ፍርድ ቤት የተካሄደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋ አዎ መስክሬያለሁ ውሸቴን የመሰከርኩት። ወይዘሮ እልፍነሽ ወንድም አገኘው ናቸው። እሳቸው የባህላዊ ፍርድ ቤት ተገልጋይ ናቸው። ኢትዮጵያ ባህላዊ የፍርድ አሰጣጥ መንገዶችን ከዘመናዊው ጋር ለማጣጣም ጥረት ጀምራለች። ስለዚህ ጉዳይ በምሽቱ የሚናገር ዘገባ አለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ይጀምራሉ። ኤልያስ አስማሪ ደግሞ የድምፅና ምስል መንስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሽታችኋል? ተሻሽሎ በተሰራ ፈንጂ አማካኝነት በደቡብ ምዕራብ የሳህል ሀገር ናይጄሪያ አምስት ወታደሮች መሞታቸውን የሀገሪቱ መከላከያ ሚኒስቴር ትላንት ሐሙስ አስታወቀ። መግለጫውን በብሔራዊ ሬዲዮ ላይ ያስነበበው ሚኒስቴር መስሪያ ቤቱ በቅኝት ላይ የነበሩት ወታደሮች መሳሪያውን መምታታቸውንና አምስት ወታደሮች ወዲያውኑ ህይወታቸው ሰልፍ ሁለት ደግሞ መጎዳታቸውን አስታውቋል። ፍንዳታው ጎትዬ በተሰኘው ክፍለ ከተማ በታልቤሪ ክልል የተከሰተ ሲሆን አካባቢው በአብዛኛው ከኒጀር ቡርኪና ፋሶና፣ ከማሊ ጋር ግጭት የሚገባበት ነው። ምዕራባዊ ኒጀር በከፍተኛ ሁኔታ ለጂሀዲስት ጥቃት ፈጻሚዎች የተጋለጠች ሀገር በመሆኗም ዓለም አቀፍ ኃይሎች የእስላማዊ ሰርጎ ገቦችን መስፋፋት ለመታገል በአካባቢው ይንቀሳቀሳሉ። እጅግ ድሀ የሆነችው ሀገር ራሱን እስላማዊ መንግስት እያለ በሚጠራው አይኤስና ከቦኮ ሀራም የጸጥታ ስጋት ተጋርጦባታል ሲል ኤኤፍፒ የዜና አውታር ዘግቧል። በሚሊዮኖች የሚቆጠሩ እንግሊዛውያን እየመጣ ባለው ከፍተኛ አውሎ ንፋስ የተነሳ በሚኖሩ የእቃዎች ግጭት እንዲጠበቁ ያላቸውን የጉዞ እቅዶች በሙሉ ሰርዘው በቤታቸው እንዲቀመጡ የእንግሊዝ መንግስት አዘዘ ይሄ ኳስን በደቡባዊ የእንግሊዝ ክፍል ቀይ የአየር ንብረት ማስጠንቀቂያ እንዲወጣ አድርጓል። ዩነስ የተሰኘው ይሄ አውሎ ነፋስ በሰዓት 145 ኪሎ ሜትር እንደሚጓዝ የተተነበየ ሲሆን ከፍተኛ የሆኑ መስተጓጎሎችና አደጋዎች እንዲሁም ጉዳቶችን እንደሚያደርስም የእንግሊዝ የአየር ንብረት ትንበያ ቢሮ አስታውቋል። ዛሬ በእንግሊዝ ከጠዋቱ 11 ሰዓት እስከ 3 ሰዓት በነበረው ጊዜ ውስጥም አውሎ ነፋሱ በመላው እንግሊዝ 129 ኪሎ ሜትር በሰዓት ይጓዝ እንደነበረ ማወቅ ተችሏል። የሜትሮሎጂ ቢሮ ሀላ ኃላፊ ፖን ባንደርሰን ባለፈው ረቡዕ ዕለት ከነበረውና ዱድሌ ከተሰኘው አውሎ ነፋስ በኋላ ዩነስ የተሰኘው ይሄ አዲሱ አውሎ ንፋስ በእንግሊዝ ታሪክ ውስጥ ባለፉት ጥቂት ዓመታት ታይቶ በማይታወቅ መልኩ ማዕከላዊና ደቡባዊ የሀገሪቱን ክፍሎች ላይ ተጽዕኖ የሚያሳድር ነው ብለዋል። ኃላፊው አያይዘውም ቀይ የማስጠንቀቂያ ዞኑ ባናቸው አካባቢዎች ከፍተኛ የሆነ አውሎ ነፋስ በመኖሩ በሰው ህይወቱና በንብረት ላይ አደጋ ሊያደርሱ የሚችሉና በአውሎ ነፋሱ ሳቢያ መሬት ለቀው የሚበሩ ነገሮች ጋር መጋጨት ሊኖር እንደሚችል አይችልም። የሚጠበቅ ነው ብለዋል። የዩናይትድ ስቴትስ ሴኔት ትናንት ሐሙስ በምርጫ ሰሞኑ ያሉ ቅዳሜና እሁዶች ስራ እንዲዘጋ የሚጠይቀውን ህግ ላይ የመጨረሻውን ውሳኔ አስተላልፏል። ይህም ፕሬዚዳንት ጆ ባይደን የፌዴራል የገንዘብ ተቋማት ጋር ለተጓተተው ስምምነት ከተቃራኒ ፓርቲዎች ጋር የሚደራደሩላቸውን ሰዎች እንዲሹም አድርጓል። ውሳኔው 65 ለ27 በሆነ ድምጽ የጸደቀ ሲሆን፣ ምክር ቤቱም ባለፈው ሳምንት በቀላሉ ሊያስተላልፈ ችሏል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪዮ መሰ ከተሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርን ነው። ወደ ዛሬ ወደ ያዝንላችሁ ቀዳሚ ዘገባ እንሻገራለን። ፊደል ትዊተር ከአንድ ዓመት ከስምንት ወር በፊት የተቋቋመ ትምህርት አጋዥ አገልግሎት ነው። ወጣት ትምህርት ፈላጊዎች ልምድ ካላቸው አስጠኚዎች ለማገናኘት እንዳለም የተነገረለት አገልግሎት መስራች ሰላማዊት አለሙ ትባላለች። ስለ አገልግሎቱ ፋይዳ እና የመጪ ዘመን ግብ ለማወቅ በስልክ መስመር አግኝተናታል። አስቀድማ ስላመሰራረቱ ትነግረናለች። ተማሪዎችን እኔ በግሌ ያስጠና ነበር ዩኒቨርሲቲ እያለሁ ጀምሮ እና የጥናት አገልግሎት በደንበኛውን በኩል ያለው ከፍተኛ ፍላጎት ነበረ። በዛኛው በኩል ደግሞ ለስራ እድል ይፈጥራል እና በጣም ብዙ ተመራቂዎችም ከዛም ውጭ ያሉ ተማሪዎችም ራሱ ስራ እድል ይፈልጋሉ እና ማስጠናት ደግሞ ማንኛውም ያለውን እውቀት ከዳበረ ድረስ መስራት የሚችለው ስራ ነው። ስለዚህ ይሄንን ለምን እንደ ስራ እንጀምረውም ብለን አስተን ጀመር ነው። ከዛ በኋላ ዌብሳይት እና ሞባይል አፕሊኬሽን ዴቨሎፕ እናድርግ። ምክንያቱም ጊዜው ዲጂታልም ስለሆነ በፊት ከሚሰራበት መንገድ ተጨማሪ ወይም ደግሞ የኛ የራሳችን ዩኒክ ፊቸሮችን ጨምረንበት ሞባይል አፕሊኬሽንና ዌብሳይት ሰራን። ማንኛውም ሰው እዛ ላይ ገብቶ አስጠኚም በተማረበት የትምህርት ባግራውንድ አስጠኙን ሪቪው አድርገው፣ በጾታቸው፣ በሚኖርበት አካባቢ፣ ከዚህ በፊት ደግሞ በተሰጣቸው ሬቲንግ ወይም ደግሞ በነበራቸው ፐርፎርማንስ ገብቶ ዌብሳይት ላይ መምረጥ ይችላል። እዛ ዌብሳይት ላይ አቴንዳንስ መያዝ ይችላሉ፣ ፈተና መፈተን ይችላሉ። አስጠኙና ተማሪውንም ቤተሰቡም ደግሞ የልጆቹን ሁኔታና ፐርፎርማንስ እዛው ላይ ትራክ ማድረግ ይችላል። ቱቶሪያል ነው። ዛሬ ደግሞ በማት የማቴክ ጥያቄዎች ተገናኝተናል። የመጀመሪያው ጥያቄ ስለ ኢኩዌሽን ኦፊሰር ነው። ጥያቄያችን ምንድን ነው የሚለው ዋት ኢዝ በኢኩዌሽን ኦፊሰር አንድ ሰው አገልግሎቱን ለማግኘት ምን ማድረግ አለበት? የትምህርት አጋዥ ሰነዶችና መርሃ ግብሮችን በምን መልኩ ነው የሚያገኘው? መምህራንንስ በአካል ነው የምታሰማሩት ወይንስ ሰዎች በያሉበቱ ነው በቴክኖሎጂው በኩል የትምህርት ተቋዳሽ ነው የሚሆኑት መምህራን። አንድ ሰው አገልግሎቱን ከፈለገ በዌብሳይታችን በኩል መጥራት ይችላል። ዌብሳይት ላይ ገብቶ ፊደል ቱቶሪያል ዶት ኮም ላይ የሚፈልገውን የትምህርት አይነት መርጦ የሚፈልገውን ያለ በስንተኛው ክፍል ላይ እንደሚፈልግ ሰዓቱንም መርጦ ያሳውቀናል፣ እንሰጣለን። ወይም ደግሞ እኛ ደግሞ ደውለን ኮንታክት እናደርጋቸዋለን። አገልግሎቱ የሚወሰደው በሶስት መንገድ ነው። አንደኛው ባሉበት ሆነው መምህራን አሉ እኛ ስር ተመዝግበው ሬጅስተር እንዲሆኑ በየአካባቢው ስላሉ አሁን ሙሉ አዲስ አበባ ላይ እየሰራን ያለ ነው። ባሉበት ሆነው መምህራኑ ቤታቸው ያስጠናሉ። ሁለተኛ ኦንላይን እነሱን ባሉበት እኛም ባለንበት ሆነን ጥናት አገልግሎቱን እንሰጣለን። ሶስተኛ ደግሞ ቢሮችን ለጥናት የተዘጋጀ ነው። መጽሐፍትም አሉ እዚያ ኢንተርኔትም ስላለ ማንኛውም ትምህርት መጥተው እኛ ቢሮ ላይ መውሰድ ይቻላል። በሶስቱም መንገድ መውሰድ ይችላሉ። እስካሁን የትኞቹን የትምህርት አይነቶች ለየትኛው የትምህርት ደረጃ ነው በመስጠት ላይ የምትገኙት? ከተጠቃሚዎች ያገኛችሁት ምላሽስ ምን ይመስላል? አገልግሎታችንን ከኬጂ እስከአስራሁለት ክፍል ላሉ ትምህርት ተማሪዎች አካደሚክ ሰፖርት ወይም ደግሞ በትምህርታቸው ድጋፍ ቤት ለቤትም ኦንላይንም እንወሰጣለን ተጨማሪ ደግሞ ኮምፒውተር ትምህርቶችን ፕሮግራሚንግ ቋንቋ እና ግራፊክስ ዲዛይኖች እናስተምራለን። ከዛ ውጭ ደግሞ የኢትዮጵያን ቋንቋ ደግሞ ኢትዮጵያ ሂስትሪ፣ ሌላም ደግሞ ኢትዮጵያ ውስጥ ያሉትን ቋንቋዎች ኢንተርናሽናል ቋንቋዎችንም እናስተምራለን። ከሰው ያገኘ ነው ምላሽ ጥሩ ነው። የትምህርት እገዛውን በደንብ ነው የሰራንበት ያለ ነው። ተጨማሪ ደግሞ አሁን ዲያስፖራ ኮሚኒቲው ከሀገሩ ርቆ ባለበት ጊዜ ልጆቹ አማርኛ የማይችሉ የኢትዮጵያ ሂስትሪ የማያውቁ ይኖራል። ምክንያቱም በዛ ባሉበት ሀገር አገልግሎቱ ስለሌለ ለዲያስፖራም ኮሚኒቲ አሁን ኢትዮጵያን ቋንቋና ኢትዮጵያ ሂስትሪ እያስተማር ነው። እሱ ምላሹ ጥሩ ነው። በደንብ በኦንላይን ነው ባሉበት ሆኖ እኛ ባለንበት እያስተማር ነው። ስለዚህ አገልግሎቶች ቆንጆ ናቸው። ቢሮችንም ላይ የሚሰጡትን አጋዥ ትምህርቶች በግሩፕም፣ በግልም፣ ቋንቋም ኮምፒውተርም እናስተምራቸው። ጥሩ እየሄደ ነው። ቆንጆ ነው። ዌብሳይታችሁን ሳስስ ተልኳችሁ እንከን ያለበትን የትምህርት ስርዓት በእንግሊዝኛው ዲስፋንክሽናል ኤጁኬሽናል ሲስተም ብላችሁታል፣ ማገዝ እንደሆነ ጽፋችኋል። በምን መልኩ ነው አውታራችሁ ይህን ኃላፊነቱን የሚወጣው? የትኞቹን የትምህርት ስርዓቱን ክፍተቶች ውስጥ ነው ለመሙላት እየጣራችሁ ያላችሁት? አንደኛው ልክ አምሳሌ እኛ ከነበረንም ልምድ ስንነሳ ተማሪ ሁሉም ሰው እኩል አይደለም። ደግሞ ልጆች ለምሳሌ እኩል ተረዳና አስተማሪ ያስረዳውን እኩል ፐርፎርም አርግ ወይም ደግሞ ባለህ ስኪድ አውትሳይን አርግ ለማለት ብንልም አይችልም ተማሪውና አሁን ምሳሌ እኛ ጋር ትምህርት መዳረሱም ጥሩ ነው፣ ቆንጆ ነው። እንደዛ ሆኖ ግን ሳለ በቁጥር ግን በብዛት የሚሰጠው ትምህርት ሁሉንም ተማሪ ፖቴንሻሉን አውጥቶ መድረስ ያለበት ቦታ እንዲደርስ አያደርገውም። ስለዚህ እነዚህ ፕራይቬት ቱቶሪንጎች ወይም ደግሞ ፒር ቱ ፒር የሚባሉ ቱቶሪንጎች ጥቅማቸው ተማሪዎች ያላቸውን አቅም በእነሱ ፔስ አስረድተን መድረስ የሚችሉበት ቦታ ወይም ደግሞ ትክክለኛ ፖቴንሻላቸውን ተጠቅመው መስራት የሚችሉበትን ነው እና ትልቁ ጋፕኛ ነው ሲያደረግ ነው እሱ ነበረ እሱን ነው ከቨር ለማድረግ እየሰራን ያለ ነው ያለና፣ በተጨማሪ ደግሞ አሁን የተለያዩ ገቨርንመንት ቶች ላይ ቢሉ አቬሬጅ ፐርፎርም የሚያደረጉ ተማሪዎች አሉ። ይህኛውም በተለያየ ምክንያት ነው የመጣው እና እነሱንም አካዳሚክ ሰፖርት እኛውም ከዩኒቨርሲቲ ተማሪዎች ወይ ከአዲስ ዩኒቨርሲቲ ተማሪዎች ጋር እየሰራን ነው። በተጨማሪ ደግሞ የተለያዩ ዲግሪ ያላቸው ተማሪዎችን ጋር ነው እየሰራን ያለ ነው እና በእነሱም በኩል ገቨርንመንት ትምህርት ቤቶች ላይ ያሉትን ይህንን የአካደሚክ ላይ ዝቅ ያሉ ተማሪዎችን አግዘን መድረስ የሚችሉ በቦታ እንዲደርሱ፣ በፕራይቬት ትምህርት ቤቶች ላይ ደግሞ ከበር የማይደረጉ ኮርሶችም አሉ። እነሱንም ደግሞ እኛ እንደ ተቋም እየሰጠን ያለ ነው። የጀመራችሁት አውታር ከሞላ ጎደል ኢትዮጵያ ውስጥ ያልተለመደና አዲስ መስክ እንደመሆኑ መጠን የገጠሟችሁ ፈተናዎች ምንድን ናቸው? በምን መልኩስ ነው እየተወጣችኋቸው የምትገኙት? ስራውን ስንጀምረው አሁን አዲስ ነው ልክ እንዳልከውና በኦንላይን ዌብሳይት ላይ ቡክ አድርጉ የሚለውን ስላልተለመደ እሱ ማስለመድ ነበረ ትንሽ ከባዱ ነገርና፣ ያልተለመደ ነገር ማስለመዱ ነው ችግር የነበረው። እኛ አሳቡን አስበን እንደጀመር ነው ያን የሆኑ ምላሽ ይኖራል ብሎ ብዙ ሰው ይጠብቃለው፣ እና ሰው ጋር ማስለመዱ፣ በየቦታ ሄዶ ፕሮሞት ማድረጉ የገጠመን እሱ ነበር። ከዛ ግን ከሰው ደግሞ ምላሽ እየተቀበልን እራሳችንን እያስተካከልን ወደ ኮሚኒቲ የምንገባበትን መልክ በየቀኑ እኛ መርሃችንን እያሻሻልን ነው። ምላሽ እየተቀበልን ያለውን የሰውን ማስተካከል ያለብንን እያስተካከልን እስካሁን ድረስ መጠናል። ሰላማዊት፣ አንቺ ወጣት ነሽ። በመርሃ ግብሩ ግንባታ ላይ የተሳተፉ ሌሎችም ግለሰቦች እንዲሁ ወጣቶች ናቸው። እንዲሁ ስመለከታችሁ በዓመታት ውስጥ ይህ ፊደል ቲቶሪያል የተሰኘው አውታር ምን ደረጃ ላይ ደርሶ ማየት ትፈልጋላችሁ? ምንድን ነው የመጪ ዘመን ህልማችሁ? ትልቁ ህልማችን አሁንም የሰራንባቸው ነው የጀመርናቸው ስራዎች አሉ። በቃ ሙሉ ኢትዮጵያ ላይ መዳረስ ነው። አሁን አዲስ አበባ ላይ ነን። አዲስ አበባ ላይም በአንድ ብራንች ነው እየሰራን ያለ ነው ሙሉ አዲስ አበባ ላይ ብራንቻቱ ማድረግ ብዙ ብራንች መክፈት እንፈልጋለ፣ ሙሉ ኢትዮጵያ ላይ መዳረስ እንፈልጋለን። በጣም አፎርደብል በሆነ ኤጁኬሽናል ፕሮግራሞች ነው ወይም ደግሞ የትምህርት ፕሮግራሞችን ሙሉ ኢትዮጵያ ላይ ማዳረስ እንፈልጋለን። የጥናት ተቋማት ለመገንባትም ሀሳብ አለን። እነሱ እነሱን አሁን የጀመር ነው አንድ ኢለርኒንግ ፕላትፎርም አለ። እሱ ሰው አዲስ አበባም ቢሆን ባህር ዳርን ቢሆን ሶማሌም ቢሆን ማንኛውም ኢትዮጵያ ክፍል ላይ ቢሆን ያለውን የኤዱኬሽናል ማቴሪያሎች መጠቀም እንዲችል በጣም አፎርደብል በሆነ ዋጋ መማር እንዲችል ነው እየሰራን ያለ ነው። እዚህ ትምህርትን በደንብ እውቀትን፣ ትምህርት ማለት ይሄ አካደሚክሱን ብቻ ሳይሆን ማንኛውንም እውቀት ሁሉ ኢትዮጵያ ላይ ማስፋፋት፣ ከዛም አልፈው ደግሞ ከኢትዮጵያም ውጪ ኢትዮጵያዊነትን፣ ኢትዮጵያን ቋንቋ ኢትዮጵያ ይዘት ያላቸው ትምህርቶችን ሙሉ ለሙሉ ዓለም ላይ ማስፋት እንፈልጋለን። ሰላማዊት አለሙ፣ ፊደል ቱቶሪያል የተሰኘው ትምህርት አጋዥ መርሃ ግብር ዋና ስራ አስኪያጅ እና መስራች ነሽ፣ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ የምመኝላችኋለሁ። እኔም አመሰግናለሁ። አክፍራችን ልጠራችን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አንድ አጭር መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥ አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱ ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ወደ ቀጣዩ ዘገባ እንሻገር ኢትዮጵያ ባህላዊ የፍርድ አሰጣጥ መንገዶችን ከዘመናዊው ጋር ለማጣጣም እየጣረች ይገኛል ከማሳያዎቹ መካከል አንደኛው ባለፈው ዓመት በኦሮሚያ ክልል የተቋቋመው ባህላዊ ፍርድ ቤት ነው ፀሐይ ዳምጠው በቀጣይ ዘገባዋ ስለ ፍርድ ቤቱ ትነግረናለች ይቺ ልጅ ንብረቷ ነው የጠፋው። ቴሌቪዥን ጠፍቶባታል፣ ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ አምስት ሺህ ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልጅ ናችሁ። ማንሳት ብቻ መውሰድ ብቻ አይደለም፣ በጆሮአችሁ ሰምታችሁ እንኳን እዚህ መሀል ላይ ከመሀላችሁ የምታውቁት ነገር ካለ ከደበቃችሁ አላነሳውም በእጅ አልነካውም ብለ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶ ነው ያለው እራቁቶ ነው ያለው። እንደዚህ ራቁቴን ያስቀረኝ እንደዚህ እንደ አጥንት ባዶ ያስቀረኝ ከሰውነት ተራ ያወጣል ብሎ ነው ሚምለው። በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥል ስኖር ችግር ስፈጠርና አለመግባባት ስከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ ኦሮሚያ በ2013 ዓ ም በቀበሌና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ደነገገው። ገዳ ከተማ ሆርዶፋ በአቃቂ ወረዳ ጎጌቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደሚመለከት ስገልጹ፣ እኛ የምናየው ጉዳይ ይሄንን ነው ብለን የምንለየው ጉዳይ የለም። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው ዓላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰው የከሰሰውም አሸናፊ ነው። ለምን? እውነት ነው እዚህ ቦታ የሚፈለገው። ያንን ግራና ቀኝ ካየን በኋላ ቅድም እንደተመለከታችሁት ሴትዮዋ ቴሌቪዥን፣ ሳምሰንግ ሞባይል፣ አምስት ሺህ በከቤታው ጠፍቷል። የምትፈልገው ምንድን ነው እያለች ያለችው እኔ እውነቱን ካገኘው ስለ ገንዘቡ አይደለም እውነቱን ነው የምፈልገው። በብዛት ሰው በምንድን ነው የሚረካ? እውነት ነው የሚረካው። ስለዚህ ያንን እውነታ ካወጣም በኋላ ትልቅ ጸብ በቃ እዚህ እንኳን መስማማት ካልቻሉ በኋላ፣ ከቻልን በአንድ ቀን፣ ካልቻልን ደግሞ በሁለተኛው ቀን አረጋግጠን ያንን ቤተሰብ ሰላም አድርገን ነው የምንለየው። በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ እልፍንሽ ወንድማገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳዮችን ከሚከታተሉ ግለሰቦች መካከል ናቸው። ፍርድ ቤት በላይ አገልግሎት ይሰጣል። ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚ ጋ አው መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ ቤት የተካካደ መሬት የተካካደ ሁሉ በሀንሰት የተካካደውን ሁሉ እያስመለሱ ናቸው። እያስመለሱ ስለሆነ በጣም በጣም ምንም ነጻ አገልግሎት ነው የሚያገለግሉት። በጣም ደስተኛ አገልግሎት ነው የሚያገለግሉት። እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው። አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ሲሉ ተናግረዋል። ከሰው ጋር ከብት ገስቱ ሲለካደ እዚህ ወደ መቶ ሰባ ሺህ መልሶልኛል። በነሱ አማካኝነት ማለት አሁንም ትንሽ ገዛ አንድ አራት ሺህ ብር ያልተማመን ነው ወሰድክ አልወሰድክ የሚለው ላይ መጥቼ እሱን ልንተማመን ነው የመጣ ነው። አሁን አገር ሽባግልል ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከአንድ መቶ ሰላሳ በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሆርዶፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸ መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል። የምናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ሰራ ነው በብዛት የሚሰሩት። ብዙ አስገዳጅነትም የላቸውም። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በሕግም እውቅና ስላገኙ ማለት ነው። ለምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የእነሱ ውሳኔ ሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። ጠንከር ይላል። ከበፊቱ የተሻለ ነው ማለት ይቻላል ማለት ነው። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ የተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። ከነሱ በአካልም መጥተን እንጠይቃቸዋለን፣ እንጠራቸዋለን። እነሱ በስልክም በአንዳንድ ነገርም እንወያያለን። እንደዛ ነው የምሰራው ማለት ነው። እነዚህ የወረዳ ባህላዊ ፍርድ ቤቶች የሕብረተሰቡን እንግልት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ሲሉ የዱከም ከተማ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ቦኪሚ ደግሳ ተናግረዋል። ከተማችንም ይህንን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖርና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ሆነ የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል። የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሚኒኬሽን ኃላፊ አቶ ጎንፋ አቶማ ናቸው። እንደ ኦሮሚያ በጣም በፍርድ ቤቶች ላይ የስራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600 ሺህ በላይ መዝገብ ነው ቀርቦ የታየው። ይህን ደግሞ ላሉት ዳኞች ሲናካፍል አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የስራ ጫና በጣም ከፍተኛ ነው። ይሄ የስራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሐዊ ፍርድ ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይም አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይህ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜውን ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው እንግዲህ ይሄ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀራው ጊዜ ስራው ላይ እንዲያተኩር ያደርጋል። ይሄ ደግሞ ለሀገሪቱም ለኢኮኖሚም በጣም እገዛ ያደርጋል ብለን እናስባለን። በገዳ ስርዓት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትህ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑ ተጠቁመዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ሰላማዊት ዳምጠው ለቀደመው ዘገባ በእጅጉ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስደናል። የዓለም የጤና ድርጅት በመጀመሪያ ደረጃ ሕክምና ውስጥ ያሉ የምርመራ ስህተቶች በታካሚው ደህንነት ላይ ትልቅ አደጋ እንደሚጋርጡ ይጠቁማል። ኬንያዊቷ ኒ ቡዋሬ በህክምና ስህተት ምክንያት ማየት ተስኗታል። በዛ ያሉ አጠቃላይ ሐኪሞች፣ የመድኃኒት ባለሙያዎችና የጥርስ ሕክምና ባለሙያዎች የስህተት ምርመራና ውጤት ሊቆም ይገባል በሚል ተንቀሳቅሰዋል። የሁባህ አብዲን ዘገባ የደንገረመው እንደሚከተለው ታሰማናለች። የሌለባትም በሽታ አለብሽ ተብላ በተሰጣት መድኃኒት ምክንያት ካሮላይን ኒያቡሬ ላለፉት አስራ ሁለት ዓመታት ማየት ተስኗ ትኖራለች። የመረመሩኝ ለወባ በሽታ ነበር። መርፌ ወጉኝ፣ የወባ በሽታ መድኃኒቶችም ሰጡኝ። እሁድ ለት መድኃኒቱን ውጪ፣ ሰኞ ለት ራሴን ስቻለሁ። ወላጆቼ ናቸው ይሄን የነገሩኝ። ምንም እንኳን ሐኪሞቹ ብዙ ቢጥሩም የኒያቡሬ የዓይን ብርሃንን ግን መታደግ አልቻሉም። ዶክተር ቤንጃሚን ኒጅሀ ማጅራት ገትር በቶሎ ካልታከሙት የዕድሜ ዘመን ጉዳት ጥሎ ይሄዳል ይላሉ። ማጅራት ገትር ከአንጎልና ከርካሪ ጋር የተሳሰሩ የሰውነት አካላትን ይነካል። ስለዚህ በአግባቡና በቶሎ ካልታከሙት ተሰራጭቶ ብዙ የሰውነት አካላትን ይጎዳል። እንደ አውሮፓውያን አቆጣጠር በ2019 ዓ ም የኬንያ ብሔራዊ የቤተ ሙከራዎች ህብረት ዋና ጸሐፊ ኤኖክ ዋን ዩዩ የህክምና ስህተቶች እየጨመሩ ነው ሲሉ አስታውቀዋል። አብዛኞቹ ስህተቶችም ምርመራዎች በፋርማሲ ወይም የስነ መድኃኒት ባለሙያ እንዲሁም በባዮሎጂ የስነ ህይወት ባለሙያዎች እየተደረጉ በመሆኑ ነው ይላሉ። የህክምና ውጤቶች ግን መምጣት ያለባቸው ናሙናውን ከሚመረምሩ ቤተ ሙከራ ባለሙያዎች እንዲሁም በሐኪሞች መሆን አለበት ነው የሚሉት የኬንያ የፋርማሲ የጤናና የቤተ ሙከራና የጥርስ ህክምና ባለሙያዎች ህብረት ዋና ጸሐፊ ዴቫጂ አቴላ። በኬንያ ከአስር ህሙማን መካከል ሶስቱ የተሳሳተ የህክምና ውጤት ይነገራቸዋል ይላሉ። በገጠር ባሉ ሁለተኛና ሶስተኛ ደረጃ ሆስፒታሎች ውስጥ የጤና ባለሙያዎች እጥረት አለብን። ነጭ ኮት የለበሰ ሁሉ ሐኪም አይደለም። ለዚያም ነው ከእንዝላልነት አሊያም ከህክምና ስህተት የመነጩ ጉዳዮችን እያስተናገድን ያለ ነው። ዶክተር ጂሃር ሐኪሞች ለህሙማን የተሻለ ምክር ለማግኘት እዚህ ቦታ ሂዱ ብለው መምከር አሊያም መጠቆም እንዳለባቸውም ይገልጻሉ። በሽታውን ማከም ካቃታቸው ከኛ የተሻሉ እንዲያክሟቸው ወደ ሌላ ከፍተኛ ሆስፒታሎች ሄደው መማከር ይኖርባቸዋል። እርግጠኛ ባልሆኑበት ነገር ላይ ምንም አይነት መድኃኒት ለታማሚ ማዘዝ የለባቸውም። ኒያቡሬ ምንም እንኳን በደረሰባት ጉዳት ብትናደድም፣ በአሁን ሰዓት ግን ያለችበትን ሁኔታ መቀበሏንም ትናገራለች። ግን ሌሎች ደግሞ የእሷ ዕጣ ፈንታ እንዳይገጥማቸውም ምኞቷ ነው። ኤደን፣ እናመሰግናለን። በመቀጠል ደግሞ ወደ ሌላኛዋ የአፍሪካ ሀገር ጋቦን እናመራለን። በጋቦን አንድ መንግስት ያልሆነ ተቋም ስለሚጥል በሽታ የበለጠ ለማሳወቅና ህመምተኞች የተሻለ ሕክምና እንዲያገኙ ለማድረግ እየጣረ ይገኛል። የሚጥል በሽታ ከኃይለኛ የራስ ምታት ቀጥሎ በርካታ ሰዎችን የሚያጠቃ የህዋስ ነርቭ በሽታ ሲሆን ከዓለም ጤና ድርጅት የተገኘው መረጃ እንደሚያሳየው በዓለም ዙሪያ በየትኛውም የዕድሜ ክልል የሚገኙ ወደ 50 ሚሊዮን የሚጠጉ ሰዎችንም አጥቅቷል። የዘጋቢያችን ኢስማኤል ኦቢያንግን ዘገባ ስመኝ ሸቆየ እንደሚከተለው ታሰማናለች። እረፍት አልባ ምሽቶች፣ በአስቸጋሪ ሁኔታ የመንቃት ችግርና ተደጋጋሚ የማንቀጥቀጥ ምልክቶች አይሻ ከልጅነቷ ጀምረው አብረዋት ያደጉ ናቸው። ከበሽታው ጋር አብራ ለመኖር የቻለችውን ብትጥርም ትምህርቷን ጨምሮ በርካታ መስዋዕትነትን አስከፍሏታል። የሆነ ጊዜ የትምህርት ቤቱ መምህር ወደ ትምህርት ቤት እንዳልመለስ ጠየቀኝ። ምክንያቱም ማንቀጥቀጥ ሲጀምረኝ ትምህርት ቤት ውስጥ ሽብር ይፈጠራል። ስለዚህም ሁለተኛ ክፍል እያለው ከትምህርት ቤት እንድወጣ ተደረገ። ከዛም ከብዙ ነገሮች እራሴን አገለልኩኝ። ወላጆቼ ግን የሚችሉትን ያህል ረድተውኛል። ከሚጥል በሽታ ጋር መኖር በአካል ላይ ብቻ የሚደርስ ጫና አይደለም። ሕመሙ በህብረተሰብ ውስጥ እንደ ነውር ስለሚቆጠር በርካታ ሰዎች በሀፍረት ራሳቸውን ለመደበቅ ይሞክራሉ። አንዳንዶች በማህበረሰቡ እውቀት ማነስ ራሳቸውን ክፉ መንፈስ እንዳለባቸው አርገው እንዲቆጥሩም ይገደዳሉ። ይህን ሁሉ ማስተናገድ ከባድ ሲሆን፣ የቅርብ የሚያዋይ ጓደኛ ሲኖር ግን ችግሩ ቀለል ይላል። ስራ መስራት ስንጀምር ራሷን መቀበል ጀመረች። መጀመሪያ ላይ ግን ስለሚጥል በሽታ አታወራም ነበር። መጀመሪያ በሽታው ሲይዛት በክፉ መንፈስ እንደተያዘች ስለተነገራትም ስለ እነዚያ መገለጫዎች ነበር የምታወራው። የሚጥል በሽታ ለፓስካሊም የህብረተሰብ ጤና ጉዳይ ነው። በበሽታው የተጠቃ ልጇን ለመደገፍ በምታደርገው ጥረት ለአስርት ዓመታት በርካታ በችግር ውስጥ ያሉ ቤተሰቦችን ስትመራና ስትደግፍ ቆይታለች። የቤተሰቦችን ክብርና አንድነት ለማስጠበቅ ከሚሰራው ዓለም አቀፍ ጥበቃ ከተሰኘ ድርጅት ጋር በመሆንም ህብረተሰብን የማንቃት ዘመቻዎችን በማካሄድ ስለ በሽታው ያለውን አመለካከት ለመቀየር ስትሰራ ቆይታለች። ለተለያዩ ማህበረሰቦች የሕክምና አገልግሎቶችንም በማስተባበር ለመቀበር ታገለግላለች። በጋቦን የሚጥል በሽታ ምን ያክል ህብረተሰቡን እንዳጠቃ የሚያሳይ ማስረጃ የለም። ሆኖም በሽታው ከመንስኤው ከአይነቱና የለውጥ ሂደቱ የተነሳ ውስብስብ መሆኑን የአይምሮና የነርቭ ሐኪሞች ያስረዳሉ። አንድ ጊዜ ጭንቅላት ላይ አደጋ ከደረሰ ኤፕሌፕቲክ ሲጀር የምንለው የሚጥል በሽታ መንቀጥቀጥ ይከሰታል። ይሄ ማለት ደግሞ ወደ ሌላ የከፋ የሚጥል በሽታ ይወስደናል ማለት ነው። የቅርብ ጊዜ ጥናቶች ታማሚው ለአምስት ዓመት ያህል በየቀኑ መድኃኒት እንዲወስዱ ይመክራሉ። በጋቦን አንድ የነርፍ ህክምና ባለሙያ ለ300 ሺህ ሰዎች የሚያገለግል ሲሆን ሁሉም የሚገኙት በዋና ከተማው ሊብራቪል ነው። ይህ ደግሞ ህክምናውን ለማግኘት ይበልጥ አዳጋች ያደርገዋል። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስና እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽቱንላችሁ